ሰላም ለአእይንቲከ ከመምሉ ምቃለ ማይ ለይ ጥራያ ወትረ በመንበረ መጽሔት ርሱይ ርሱ ኢየሱስ ክርስቶስ መስተስሬ ኩሉ ጌጋይ ንዛኒ እግዚኦ በአዛብከ ሰናይ ዋይ ጻድ ወኒ በረድ ጽሩ